አቶ ሃሌሉያ እንደተከታተሉት የኦሮሚያ መስተዳደርና የኦሮሞ ሕዝብ ዴሞክራሲያዊ ድርጅት በብዙ ቦታዎች ሹምሽር አድርጓል። የካቢኔ ብቻ አይደለም፣ የከተሞች ብቻ አይደለም፣ የፓርቲም ብቻ አይደለም። የኦሮሚያ መስተዳድር ራሱ ፓርቲውም ጭምር ሹምሽር ሲያደርግ በቅርብ ጊዜ ውስጥ ይህ የመጀመሪያው አይደለም። ከሁለት ዓመት በፊት እንደዚሁ ሰፊ ወይም ከፍተኛ የሚባል ሹምሽር አድርጓል። አሁን ደግሞ ይህ አለ። ከዛ በመሃሉም ላይ ነበረ። ምን ይሆን ምክንያቱ? እንዲያው የኦሮሚያ መስተዳደርና ኦህዴድ አለመረጋጋታቸውን ይሆን የሚያመለክተው ወይስ የበለጠ እስካሁን ካየነው ለውጥ የበለጠ ለውጥ ለማንጣት ይሆን? ኦሮሚያ ክልል ባለፉት ወራትም ጀምሮት የነበረው በተለያዩ ከፍተኛ የስራ ኃላፊነቶች የፖለቲካ ኃላፊነቶች ላይ ሴቶችን የመመደብ አዝማሚያዎች ይታይበት ነበር። የሻሸመኔ ከንቲባ የነበሩት ወይዘሮ ጠይባ ሀሰን አሁን የኦሮሚያ ክልል ምክትል ፕሬዚደንት ነዋ። በጣም ትልቅ ሹመት እና ትልቅ እድገት ነው። በአጭር ጊዜ ውስጥ ከፓርቲው ሊቀመንበር ቀጥሎ በፓርቲው በኦህዴድ ፓርቲ ውስጥ ትልቅ የሚባለው የፖለቲካ ሹመት የኦህዴድ ጽፈት ቤት ኃላፊነትን ከዚህ በፊት አሁን ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ ይዘውት የነበሩትን ቦታ የአዳማ ከተማ ከንቲባ የነበሩት ወይዘሮ አዳነች አቤቤ ወስደውታል። እና የሚታየው ነገር ምንድን ነው? በጣም በፓርቲ ውስጥ ብዙ ታሪክ የሌላቸው ብዙ ያልቆዩ ሰዎችን እንዲሁም ደግሞ ቅድም እንደጠቀስኩት ሴቶች ላይ የሚያተኮረ ሹመት ነው። ይህ ሹመት እንግዲህ የሚመስለው ምንድን ነው? በዚህ በአንድ አመት ከግማሽ ኦህዴድ ምንም እንኳን የመሪው የኢህአዴግ አባል ቢሆንም በብዙ መልኩ የተቃዋሚ ፓርቲ አይነት አዝማሚያ ይታይበት የነበረ ፓርቲ ነው። አሁን ግን የአንደኛ ጠቅላይ ሚኒስትሩ የኦህዴድ ጠቅላይ ሚኒስትር ሆነዋል። በክልሉም ደረጃ ኦህዴድ ያለው ተቀባይነትም ሊሆን ይችላል፣ ቁጥጥርም ሊሆን ይችላል፣ ስልጣንም ሊሆን ይችላል፣ የማደግ አዝማሚያ ይታያል እና ከዚህ በኋላ ስራዎችን የሚተገብር አቅም ያለው አመራር መገንባት የግድ ያስፈልጋል ብለው አስበው ያደረጉት ይመስለኛልና ሲታይ እንደው የሰዎቹ የትምህርት ደረጃ በተወሰነ መልኩ የማስፈጸም አቅም እንዲሁም ደግሞ የህዝባዊ ተቀባይነት የፖለቲካ አመለካከታቸውም እንዲሁም የማስፈጸም ብቃታቸውም አሁን ሀገሪቱ ውስጥ ካለው የፖለቲካ የለውጥ ንፋስ ጋር ተያይዞ የተደረገ ሹም ሽር ይመስላል ያነበብኩት ይፋዊ መግለጫም አሁን እርስዎ የጠቀሱትን ሶስት ነገር ነው የጠቀሰው የተማረ የሰው ኃይል የማስፈጸም አቅምና በህዝብ ዘንድ ተቀባይነት ያላቸው የሚል ነው። ይሁንና ከዚሁ ለውጥ ጋር አንድ እንዲያው በቅርብ የማቀውን ለመጥቀስ ያክል ነው፣ ስለ ሌሎቹ ብዙ ስለማናቅ። አዲሱ አረጋ እስካሁን ድረስ በዚህ ማህበራዊ መገናኛ ዘዴ በሚባልም ይሁን ከሌሎች መገናኛ ዘዴዎች ጋር ባላቸው ግንኙነት መረጃዎችን በፍጥነትና በድፍረት በማሰራጨት ከሌሎቹ አካባቢዎች ከፌዴራል መንግስቱም ባለመድነው መንገድ ፈጥነው ለህዝብ መረጃዎችን የሚሰጡ ሰው ናቸው። እሳቸው ከነበሩበት የቃል አቀባይነት አይነት ስልጣን ተነስተው በፌዴራል ደረጃ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር የነበሩት ዶክተር ነገሪ ሌንጮ የእሳቸውን ቦታ ይዘዋል። ዶክተር ነገሪ ሌንጮን የምናቃቸው ደግሞ ከጋዜጠኞች በመሸሽ መረጃ በማዘግየት ወይም ደግሞ ብዙ ጊዜ ስብሰባ ላይነን የሚል ምክንያት በማቅረብ ነውና ምናልባት የኦፒዲዮንና የክልሉ መስተዳደር መረጃ ለመደበቅ ታስቦ ይሆን? ይሄ ይሄ ለውጥ የተደረገው ምን ጥያቄ የሌለው ነገር ምንድን ነው? አቶ አዲሱ አረጋ ታይቶ በማይታወቅ የሚያስደፍር መልኩ ራሳቸው እየጻፉ፣ ራሳቸው እያወሩ፣ ራሳቸው ነገሮችን በማህበራዊ ሚዲያ እያሰራጩ የክልሉ የመንግስት ኮሚኒኬሽን ጉዳዮች ኃላፊ ብቻ ስልጣኑ ብቻ መያዝ ሳይሆን ስራው ላይ የሚያደረጉት ነገር በጣም አሪፍ የማይታወቅ ነገር ነው። ፓርቲው የሚለው የተሻለ የፖለቲካና የመንግስት ስልጣን ወደዛ እንዲሄዱ ነው የሚያሳየው እና በሁለቱ መካከል ያለው ልዩነት ግልጽ ልዩነት ነው። እንግዲህ ዶክተር ነገሪ ምናልባት በክልል ደረጃ ሲመጡ ያንን ይዘው ይቀጥላሉ አይቀጥሉም የሚለው ነገር እንግዲህ አብረን የምናየው ቢሆንም በአቶ አዲሱ እና በዶክተር ነገሪ መካከል የነበረው የአሰራር እንዲሁም የአመራር ልዩነት ልዩነት የነበረው ነው። በጣም አመሰግናለሁ አቶ ሀሌሉ ያሉ ላይ እንደተለመደው ለሰጡን አስተያየት።